በሱዳን ለብዙ ዓመታት የኖሩ ኢትዮጵያውያን በሀገሩ የጸጥታ ኃይሎች ንብረቶቻቸውን እየተቀሙ መሆኑን ተናገሩ። በተለይ በካርቱም ነዋሪ የሆኑ ኢትዮጵያውያን ከቅርብ ሳምንታት ወዲህ በባጃጅ የመጓጓዣ አገልግሎት ከሚሰጡ ኢትዮጵያውያን ላይ የሀገሩ ጸጥታ ኃይል ወደ አንድ መቶ የሚገመት ባጃጆችን ያለበቂ ምክንያት እንደወሰዱባቸው ገልጸዋል። ኢትዮጵያውያኑ እርምጃው ኢትዮጵያውያንና ኤርትራውያን ላይ ብቻ ያነጣጠረ መሆኑን ገልጸዋል። ካርቱም የሚገኘው የኢትዮጵያ ኤምባሲ ኢትዮጵያውያኑ ሲሆኑ ከሶስት ሳምንት በፊት ለኤምባሲው አቤቱታ ማቅረባቸውን ገልጾ ዝርዝር ጉዳዩን አስረድቷል። ገልሞ ዳዊት ተጨማሪ አለው። በሱዳን ካርቱም ከተማ ነዋሪ ኢትዮጵያውያን የሱዳን ጸጥታ ኃይሎች በከተማዋ በባጃጅ የትራንስፖርት አገልግሎት የሚሰጡ ትውልደ ኢትዮጵያውያን ላይ አነጣጥረዋል ብለዋል። ሰላማዊት በቀለ ካርቱም ነዋሪ ናት። ምክንያቱ በውል ባይገለጽም ከቅርብ ሳምንታት ወዲህ የሱዳን የጸጥታ ኃይሎች ከትውልድ ኢትዮጵያውያን ባጃጆችን እየቀሙ መሆናቸውን ትናገራለች። ባጃጅ የሚነዱ ብዙ ኢትዮጵያውያን አሉ እና ያንን ባጃጃቸውን ከሁለት ቀን ከሶስት ቀን በፊት ዝም ብለው እየያዙባቸው፣ እኔ ራሱ አጋጣሚ ሆነው የሆነ ባጃጅ ላይ ቁጭ ብዬ መንገድ እየሄድኩ ነበርና አስቁመው አስወርደው ልጁን አባረውት ባጃጅን ሲያስገቡ አይቼ ነበር። እኔ ራሴ ማለት ነው። እና አሁን ምንድን ነው ብሎ ሲጠየቁ ደግሞ በፍጹም እኛ ምንም ለእናንተ ማን ባጃጅ እዚህ ሀገር ላይ ሚዱ ብሎ አዘዛችሁ? ፈቀደላችሁ? ያለዚህ ሀገር ዜጋ የሌላ ሀገር ዜጋ መንዳት አይችልም ወይም ንብረት ሊኖረውም አችልም ብሎ ነው። እንግዲህ አሁን በጉልበት እየተጠቀሙ አይነት ነገር ነው ያለው ሁኔታው ማለት ነው እና ትንሽ ሳንቲኛ ያላቸው ኢትዮጵያውያን ላይ በጣም ሰጥ ይደርሳል። በእንደዚህ አይነት ነገር ከዚህም በፊትም በሌላ ስራም እንደዚህ አይነት ተጽዕኖ የደረሰባቸው ልጆች አውቃለሁ እኔ። ህጋዊ ፍቃድ ላቸው ምነኝ ኢትዮጵያውያን ወይስ ምክንያቱ ምንድን ነው? ብዙ ኢትዮጵያውያን መታወቂያ አለ፣ ከአጃኒብ የሚሰጥ መታወቂያ አለ። እና ያንን መታወቂያ ያፈቃሉ ባወጡ ሰዓት ላይ ግን መታወቂያው እያለ ራሱ ይዟቸዋል። አሁን የመኖሪያ ፍቃድ ብዙዎቹ የላቸውም። ያንን መታወቂያ ነው እንጂ ማለት ነው። መኖሪያ ፍቃድ ቢኖራቸው እንኳን ያው ይሄ ተጽዕኖ የሚደርሳቸውም አሉ። እዚህ ሀገር ንብረት መግዛት ከፈለክ ዝም ብለህ ነው የምትገዛው፣ ፍቃድ አይጠይቁም። ሲሸጡልህ ፍቃድ አይጠይቁም። ስትሰራበት ነው በቃ መጥተው እንደዚህ የሚያደርጉት ማለት ነው። አሁን ደግሞ ይሄ የመኖሪያ ፍቃድም አልጠየቁም። መታወቂያም አልጠየቁም። በቃ አንተ አበሻ ነ አበሻ ነ በቃ ባጃጅን አስገባ ነው። ሌላ በካርቱም ከተማ ለበርካታ ዓመታት መኖሩን የገለጸው ትውልድ ኢትዮጵያዊም የባጃጅ ባለቤቶቹ ንብረታቸውን በጸጥታ ኃይሎች ሲቀሙ የተገለጸላቸው ምክንያት የለም ሲል ያብራራል። እስካሁን ድረስ ምንም ህገ ወጥ ነው ከተባለ በሪድም ያለው እየተያዘ ነው። መኖሪያ ፍቃድ የላቸውም ከተባለ መኖሪያ ፍቃድ ያላቸውን ሰዎችም እየተያዙ ነው። ይሄ ምንም ያልታወቀ ጉዳይ ነው የተከሰተው። ስለዚህ እና የሚታወቀው በጣም ትኩረት የተሰጠው በእኛ ላይ ነው በኢትዮጵያ ላይ በእጃችን የደረሰው ወደ አትላ ምናምን ሰው ነው። ብዙ ብዙ ቦታ ነው የተያዙ። ከገብራት ተይዘዋል፣ ከአርካዊቱን ተይዘዋል፣ ከጅረትን ተይዘዋል። ብዙ ነው የተያዙ። ይሄ አንድ ላይ ዳታውን ለአንድ ቦታ ለማምጣት ቅረት ላይ ነው ያለ ነው በብዛት ሰዎቹ ተበታትኖትን አንዱ አጠቃላይ የተያዙ ቢያንስ ከመቶ በላይ ይሆናል የሚል ግምት አለኝ ነ ጣይር አባ ምልኬ በካርቱም በባጃጅ የመጓጓዣ አገልግሎት ይሰጥ እንደነበር ይናገራል። ባለፈው እሁድ በካርቱም እንደተለመደው በስራው ላይ እያለ በጸጥታ ኃይሎች ባጃጁን መቀማቱን ለአሜሪካ ድምፅ ተናግረዋል። እሁድ ዕለት መሳሪያ የታጠቁ ኃይሎች ሳሽከረክር የነበረውን ባጃጅ አስቆሙኝ። ከዚያ ደበደቡኝ። ባጃጅንም ከቀሙኝ በኋላ እኔን ደግሞ ወደ አላወቅሁ ቦታ ወሰዱኝ። ከዚያ ስደወልላችሁ ትመጣላችሁ አሉኝ። በቃ ከዚያ በኋላ ወደ ቤት ሄድኩኝ ሲል ይናገራል። ጣሄር እርምጃውን እየወሰደ ስላለ የሱዳን መንግስት ኃላፊዎች የሚያውቁት መረጃ እንደሌላቸው ተናግረዋል። ኢትዮጵያውያን ነው። ጉዳዩን ካርቱም ላለው የኢትዮጵያ ቆንስላ ጽህፈት ቤት አቤት ብለን ምላሽ እየጠበቅን ነን ብለዋል አቶ ሚካኤል ጦቢያስ። በካርቱም በሚገኘው የኢትዮጵያ ቆንስላ የዲያስፖራ ክፍል ኃላፊ ናቸው። ያው ኦምዱርማን አካባቢ ማሪ የሆኑ ኢትዮጵያውያን አንድ ሶስት ሳምንት በፊት እንደዚህ የወታደሮች ታጋጆቻችን ተይዘውብናል ብለው አመልክቶ ነበር። ከዚያ በኋላ የያዙ ሰዎች ወታደሮች ናቸው። ፖሊስ ፖሊሲ ይዘው የህግ መንገድ ለመሄድ ቀላል ይሆናል። የያዙት ወታደሮች ወደ ካምፓቸውን ያስገቡ ያሉ ሲያን ሲያደርጉ ከወታደሮቹ በኛ ኤምበሲ ወታደራዊ አታሽዎች በኩል እንድነጋገሩ በጎንዮሽ ሞከር የኛ አታሽዎች ሲያናግራቸው ይለቀቃሉ እያሉ አቆየም እስካሁን ድረስ ልልኩ አልቻሉም። ባለባጃጆች ሲሄዱ ደግሞ ከበላይ አካላት በተሰጠን ትእዛዝ ነው የያዝነው የበላይ አካላት ካላዘዙን በጠር አንለቅም የሚል መልስ ሰጥ ሆናል ብለው ነው በዚህ ምክንያት እኛ የበላይ አባሉን ለመድረስ አሁን አማራጭ እንግዲ በውጭ ጉዳይ በኩል መሄድ ስለሆነ የሱዳን ውጭ ጉዳይን ለማነጋገር ጉዳዩን በጽሁፍ እያቀረብን እያለ ሌሎችም አካባቢ እንደገና ተያዝብን የሚሉ መጡ። ስለዚህ ሁኔታውን አሁን እያጣራን ያለ አጠቃላይ ሁኔታው በየቦታው በየመንደሩ ያሉት እንደዚህ እያደረጉ ኢትዮጵያውያንን ለይቶ እያያዙ ከሆነ ምክንያቱም እንዴት ነው የሚለውን አጣትን ከሱዳን መንግስት ጋር ከሚመለከታቸው አካላት ጋር ለመነጋገር ደብዳቤ እያዘጋጀ ነው። ምን ያክል ጊዜ የሆነ ኢትዮጵያውያኑ ቅሬታ ማቅረብ ከጀመሩ እናንተ ጋር ከኛ ከሰማ አሁን ሶስተኛ ሳምንት ነው። የመጀመሪያውን ሳምንት በአካባቢ ያለው ኮሚኒቲ እንዲያግዛቸው በኮሚኒቲ አማካኝነት ሞከሩ። ኮሚኒቲዎቹ የተነገራቸው የበላይ አካላት ትዕዛዝ አለበትና ከበላይ አካላት እንድለቀቅ ሲወሰን እንድለቀቅ ይሆናል። ወታደሮች ስለሆነ የወታደራዊ አታሽኖቻችን በጎን አስተዋጫቸው ጋር እንደነጋገሩ አደረግ በዛ ተሞክሮ ይለቀቃል የሚል ተስፋ ተሰጥ። ምክንያቱም ምንም ሳይዲስ ገር የጠበቀን እያለ እስከ አሁን ድረስ የመልቀቁ ሁኔታ በቃል ለነሱ ተነገሩት ባሻገር ምንም የተፈጸመ ነገር ስለሌለ እኛ በውጭ ጉዳይ በኩል የበላይ የተባለውን አካል ለመድረስ ደብዳቤ እያዘጋጀን እያለ ትናንትና ደግሞ ከሌላ አካባቢ እንደዚሁ ተያዘብን የሚሉ መጡ። እነዚህ በሁለቱም በኩል ጉዳዩ እየሰፋ የሚገልጽ መስሎ ስለታየ፣ በተለይ የኢትዮጵያውያኑ ተለይቶ እንዲያል የተደረገበት ምክንያት እኛ ያልተረዱ እሱን ለመነጋገር እንድንችል ነው። ውጪ ጉዳይ እንዲያገናምሉ ጥያቄ እያዘጋገል ያለ አቶ ሚካኤል ከዚህ በፊት በሱዳን ለበርካታ ዓመት የኖሩ ኢትዮጵያውያን ከመኖሪያ ፍቃድ ጋር በተያያዘ ብዙ ታስሮ እንደነበር ገልጸው የሁለቱ ሀገሮች የመንግስት ኃላፊዎች በሱዳን የሚኖሩ ኢትዮጵያውያን ህጋዊ የጉዞ ሰነድ ወይም ፓስፖርት አግኝተው በመኖሪያ ፍቃድ እንዲኖሩ ከስምምነት ተደርሶ ነበር በር ብለዋል። የመኖሪያ ፍቃድ ስለሌላቸው የታሰሩ ኢትዮጵያውያን ግን ፍርድ ቤት ቀርቦ የእስርና የገንዘብ ቅጣት ስለተፈረደባቸው የታሰሩትን በሙሉ ማስፈታት አልተቻለም ሲሉም አክለው ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ